የኢትዮጵያ መንግስት በሚስጥራዊ ስምምነት ከ23,000 ሄክታር በላይ መተማ ደልሎ የሚገኘውን የአገሩን መሬት ቆርሶ ለሱዳን ሰጥቷል በሚል በአካባቢው የሚኖሩ አርሶ አደሮች፣ በተቃዋሚ ጎራ የተሰለፉ የፖለቲካ ድርጅቶች፣ አክቲቪስቶች እና የኢትዮጵያ ድንበር ጉዳይ ኮሚቴ በሚል የተቋቋመ ገለልተኛ ድርጅት ጭምር ሲያቀርቡ ለነበረው ተደጋጋሚ ወቀሳ የአገሪቱን ሰላም ለማቦክ የሚጥሩ ጸረ ሰላም ኃይሎች የፈጠራ ክስ ነው በማለት ሲያጣጥለው ቆይቷል። የአዴፓ አመራሮችም ሆኑ የፌዴራል መንግስት ባለስልጣናት በ987 ስምንት ዓመተ ምሕረት በሁለቱ ሀገራት መካከል በተካሄደው የድንበር ግጭት ገፍተን ከያዝነው የሱዳን መሬት ለቀን ወጥተናል እንጂ የሰጠነው መሬት የለም በማለት ማስተባበላቸው አይዘነጋም። ይሁን እንጂ እንደ ሱዳን ትሪቡን ያሉ የዜና አውታሮች እንደ ኤሮፓውያን አቆጣጠር ከ2007 ዓ.ም ጀምሮ በተለይም በኢትዮ ሱዳን ድንበር አቅራቢያ በአትባራ ወንዝ ዙሪያ የሚገኙ የምስራቃዊ ሱዳን ገበሬዎች ከአንድ መቶ ዓመታት በላይ አወዛጋቢ ሆነው የቆዩ የእርሻ መሬቶቻቸውን እንደተመለሱላቸው የሚገልጹ ዘገባዎችን በሰፊው ሲያሰራጩ ቆይተዋል። የመሬቱን ለሱዳን ን ተላልፎ መሰጠት የተቃወሙ ገበሬዎች በጎንደርና ማዕከላዊ እስር ቤቶች የሽብር ክስ እየተመሰረተባቸው ሰቆቃ እንደተፈጸመባቸውም ይነገራል። ቀደም ባሉት መንግስታት በአጼ ሚኒሊክ በቀዳማዊ ኃይለስላሴም ሆነ በደርግ ስርዓት በታሪክ ሱዳን ጓንግን ተሻግሮ አሁን ከኢትዮጵያ ተቆርሶ እስክትሰጠው ለምና የተንጣለለው የደለሎ የእርሻ መሬት አንዳችም የባለቤትነት ይዞታ እንዳልነበረው የቀድሞ የመተማ ወረዳ አስተዳዳሪ አቶ ሙሉ ዓለም ገሌ በተለይ ለዲ ደብልዩ ገልጸዋል። ይሁን እንጂ የኢትዮ ኤርትራ የድንበር ጦርነት በመቀስቀሱ ስልጣኑ በውስጥም በውጭም ኃይላት አጣብቀኝ ውስጥ የገባው መንግስት በጦርነት ተገፍቶ የተያዘ ነው በሚል ሰበብ ለውለታ መክፈያነት መሬቱን በሚስጥር ለሱዳን አሳልፎ ለመስጠት ከውሳኔ ላይ የደረሰው ይላሉ የቀድሞ የመተማ ወረዳ አስተዳዳሪ አቶ ሙሉዓለም። የኤርትራ መንግስትና የሱዳን መንግስት ዙሮ ወዳጅነት በመሰረታቸው ከኤርትራ ቦታ እየሰለጠኑ ወደ ኢትዮጵያ ይገቡ ነበር። የጋምቤላ ህዝብ ንቅናቄ፣ የቤንሻንጉል ብሄር ንቅናቄ አረኞች ግንባር ሆነ ግን ራሱ ሳይቀር በዛ ስለሚንቀሳቀስ ስለሚያልፍ ለኢትዮጵያ መንግስት የጉዳይ አሳስበታል። በሰሜን በኩል ጦርነት አለው። በዚህ በኩል ደግሞ ስጋት ስለሆንበት ትኩሳትን ለማብረት የፖለቲካን እድሜ ለማራዘም የተሰጠ ነው የሚል እምነት ነው ያለ አቶ ሙሉ ዓለም ኢትዮጵያና ሱዳን የሚወዛገቡባቸውን መሬቶች ለመለየት ከሁለቱም ሀገራት የተውጣጣ የቴክኒክ ኮሚቴ ተቋቁሞ ባደረገው ሰፊ ጥናት ማስረጃዎችን አርሶ አደሮች ግብር የከፈሉባቸውን ደረሰኞችና የነዋሪነት መታወቂያዎችን መርምሮ ከ95 በመቶ በላይ የይገባኛል ጥያቄ የቀረበባቸው መሬቶች የኢትዮጵያ መሆናቸው ተረጋግጦ የሱዳን ተወካዮችን በጥናቱ ላይ መፈረማቸውን ይናገራሉ። አቶ ሙሉ ዓለም በሚያዝያ ወር 1995 ዓ ም ከአቶ አባይ ጸሐዬ ደለሎ ድረስ በአስቸኳይ እንዲመጡ ትእዛዝ ደረሳቸው። ለሰላም ሲባል መሬቱ ለሱዳኖች እንዲሰጣቸው ቢያግባቧቸውም ሕዝባዊ ተቃውሞን የሚቀሰቅስ በመሆኑ በጉዳዩ ላይ እጃቸውን በማስገባት የታሪክ ተጠያቂ መሆን እንደማይፈልጉ እንደተናገሯቸው ያስታውሳሉ። አስተራብረን ተሳፍረን ወደ ደብለ መሄድ፣ ይህ ሄሊኮፕተር ረፎች የሱዳንን ሄሊኮፕተር ረፎች ትልቅ እርሻ ልማት ሲያርሰ የነበረውን መሰጠት አለበት በሱዳኖች አሁን ባለበት ደረጃ ላይ ራሴሚን ልክን ይሄ ጉዳይ ተንጠልጥሎ ቀርቷል። በኃይለ ስላሴ ተንጠልጥሎ ቀርቷል። በደርግም በዚ ስለሆነ እኛም ስለተቸገር ጉዳዩ በተወሰኑ ጊዜ ይህን መሬት እያረሱት ሊቆዩ እና ኋላ እልባት ሊገኝ ይችላል። ይህን ጥያቄ ነው ያቀረበሉ። ማን የጠየቁት? ቶበይ እና በዛን ሰዓት አይ እንደ አይነት ነገር አስቸጋሪ ነው። ነገ የህዝብ አመት ሊያስነሳ ችግር ነው ተጠያቂ የሚያደርገኝ ይችላል እና ይህን ለመተግበር እኔ አልችልም የሚል ሀሳብ ነው ያነሳል ለሱዳን ይሰጥ በተባለው መሬት ላይ እጅን አላስገባም አልፈርምም ያሉት አቶ ሙላ አለም በመጨረሻ በማያውቁት ጉዳይ ሰላሳ ስምንት ያህል ልዩ ልዩ ክስ ተመስርቶባቸው አራት አመት ከስምንት ወራት ተፈርዶባቸው ለእንግልት መዳረጋቸውን ገልጸው ልናል። ሱዳን ከአስራ ሁለት ኪሎ ሜትር በላይ ወደ ኢትዮጵያ ድንበር እንድትገባ በማድረግ የተሰጣት ከሀያ ሶስት ሺህ ሄክታር በላይ መሬት ህጋዊነት እንደማይኖረው እና በዲፕሎማሲያዊ መንገድ መሬቱን ለማስመለስ ጥረት የሚያደርግ አንድ ኮሚቴ መቋቋሙንም የምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ረዳትና የኮሚኒኬሽን ጉዳዮች ኃላፊ አቶ አብይ ፍሬም ገልጸውልናል። የእርሻ መሬቶች በሰአቱ የተወጡት የተባለበትን መረጃ ስንመለከት ብሔራዊ ቁመና ያለው እና በሀገራት መካከል ሊፈራረሙ የሚችሉ አካላት የተፈራረሙት አይደለም። ስለዚህ ሲጀምርም ስህተት እንደነበረ ከዚህ መረዳት ይቻላል። ስሜታቸውን ሲያንጠባርቁ ጥያቄ ሲያነሱ፣ እነዛም ደግሞ ዋጋ የከፈሉ እንዳሉ እንረዳለን። ስለዚህ ቀጣይ ጊዜያችን የተወሰዱት መሬቶች ሊመለሱ በሚችሉበት አግባብ ላይ የተቋቋመ ኮሚቴ አለ። ፌዴራል መንግስቱ ጋር በመሆን የሚፈለጉ ማስረጃዎችን እየለየ ገንቢ የሆነ እንቅስቃሴ የሚያደርግ ነው። አካባቢ መሬት ለሱዳን ተላልፎ ከመሰጠቱ በፊት የቀድሞ የባዕዲን የልማት ድርጅት የነበረው ዘለቀ ሜካናይዝድ እርሻ ልማት ከሰባ የሚልቁ ኢትዮጵያውያን ባለሀብቶችና በመቶዎች የሚቆጠሩ አርሶ አደሮች ጭምር በዚሁ አካባቢ ሰፊ የግብርና ልማት እንቅስቃሴ ያካሄዱ እንደነበር ያስታወሱት አቶ ሙሉ አለም የፌዴራል መንግስትም ይሁን የባዕዲን አንዳንድ አመራሮች ስልጣናቸውን ላለማጣት ሲሉ ነገሩን እንደማያውቁ በማስመሰል በርካታ አርሶ አደሮች የህይወት ዋጋ የከፈሉበትን ይህን በአገር ለዋላይነት የተፈጸመ የወንጀል ድርጊት እንዳይነሳ ሲያድበሰብሱ ቆይተዋል ሲሉ ይወቅሳሉ። አቶ መለስ ዜናዊ ሲነገር የነበር በሰማኒያ ስምንት ጦርነት ስናባራቸው የራሳቸው መሬት የነበር ለቀው ስለሄዱ ነው የሚል ትክክለኛ ያልሆነ መረጃ ይሰጣል። እነትነት የለም ውሸት ነው። የራሳቸው መሬትም አልነበረም። ዋን ግን ተሸግረ ተሸግር ኢህአዴግ ሊሰጣቸው የነበረ ካርታ የሚያሳየ እንዲያውም ይቀጥላል። ወደ ላይ የሚያሰጋ ነገር ነው ያለው የክልሉ መንግስትም ብዥታ የነበረበት አንዳንዱም አውቆ አድርባይ የሚኖር ብሎ የተቀመጠ ክልል አማር ነበር። ሌላ ደግሞ በአካን አብሮ ቁሞ አስፈጽሞ ሰጦ ፕሮፌሽን ላይ ንግድ ያደረገ የኢትዮጵያ መንግስት ለሱዳን ከሰጠው የመተማ ደለሎ መሬት ሌላ አሁንም ሱዳኖች ተጨማሪ መሬት ለመውሰድ የሚያስችላቸው ሌላ ሚስጥራዊ ስምምነት እንዳለ ከተለያዩ የካርታ ሰነዶች ተገንዝብ ያለው የሚሉት የቀድሞ የመተማ አስተዳዳሪ አቶ ሙሉ አለም ገሌ የመንግስት አካላት ለጉዳዩ ልዩ ትኩረት እንዲሰጡትም ጥሪ አስተላልፈዋል።